የቦኮ ሐራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጄሪያ ውስጥ ሰዎችን በፈንጂነት የመጠቀማቸው ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሪፖርቱ አስታወቀ። ሊሳ ሽላይን ከጄኒቫ አጭር ዘገባ ለቪኦኤ ልካለች። ሰሎሞን ክፍሌ ያቀርበዋል። የቦኮ ሐራም ነውጠኞች በተለይ ልጃገረዶችን በመመልመል ፈንጂ እያስታጠቁ በአጥፍቶ መጥፋት ጥቃት እንዲሳተፉ የማድረጋቸው ሁኔታ ካለፈው ዓመት በአራት ዕጥፍ ማደጉን ነው ዩኒሴፍ ሪፖርት ያደረገው። የዓለሙ ድርጅት የሕፃናት መርጃ ፈንዱ ቃል አቀባይ ማሪክሲ ሜርካዶ እንደ ገለጹት 83 ሕፃናት በአጥፍቶ መጥፋት ትልኮ እንዲሳተፉ ተገደዋል። ከእነዚህ ውስጥ አምሳ አምስቱ ደግሞ ልጃገረዶች ሲሆኑ ዕድሜያቸው ከአስራ አምስት ዓመት በታች ነው። ሀያ ሰባቱ ወንዶች ልጆች መሆናቸውንና አንደኛው ገና ጨቅላ ሕፃን በሴት ልጅ ጀርባ ላይ የታሰረ ነው ሲሉ ቃል አቀባይዋ አብራርተዋል። ሕፃናቱን በፈንጂ መልክ የሚጠቀሙባቸው በመሆናቸው ውጤቱ እጅግ አስከፊ እንደሚሆን ግልጽ ነው። እንዲያውም ሕፃናቱን ሕዝቡ በስፋት የሚመለከተው በጥርጣሬ ዐይን ነው ሲሉ ቃል አቀባይዋ ለቪኦኤ አስረድተዋል። በዚህ ማኅበረሰብ ውስጥ ከፍተኛ ውጥረት እንዳለ በግልጽ ይታያል። ሰው እነዚህን ፍጹም አስከፊ በሆነ መልክ ሰለባ የሆኑ ሕፃናትን ይፈራል ያገለላቸው ጊዜ ሁሉ አለ። አሸባሪው ቡድን በፈንጂ መልክ ማሰማራቱ አንሷቸው በሕዝቡ እስከ መገለል ደርሰዋል። ሕፃናትን በፈንጂ መልክ መጠቀም አረመኔያዊ ተግባር ነው ያለው ዩኒሴፍ መታየት ያለባቸው እንደ ጥቃት ሰለባዎች እንጂ ወንጀለኞች መሆን የለበትም ሲል አስረድቷል። ቦኮሃራም አስሮ የለቀቃቸውን ወይም ያመለጡ ሕፃናትን ማግለል ሥቃያቸውን ማራዘም እንደሆነም አብራርቷል። ነውጠኛው ቡድን ቦርኖ ክፍለ ግዛት ውስጥ ፈንጂ በሕፃናቱ ላይ እያሰረ በአብዛኛው ጥቃት የሚፈጽመው በገበያዎች ውስጥ፣ በትምህርት ቤቶችና ዩኒቨርሲቲዎች እንዲሁም በተፈናቃይ ካምፖች መሃል ነው።